የአፍሪካ ድምፅ ራዲዮ ጣቢያ ነው ነው? ተመጣጣኝ ካለው ማን ደቶ ኮሴ ሰጣዩ እያጣሩ ነው። ይሄ ነገር የፈጸሙት ግለሰቦች ግን መንግሥት እያጣራ ነው ያለው። አቶ አብዱላሂ መሐመድ መውሊድ የሶማሌ ክልል ኮሚኒኬሽንስ ጉዳይ ቢሮ ኃላፊ ናቸው። በትላንትና ዕለት ከጭነቅሳን ከተማ አካባቢ ቤተ ክርስቲያን አንግሰው ወደ ጅጅጋ ከተማ ሲመለሱ በነበሩ ምዕመማን ላይ የደረሰውን ጥቃት አስመልክቶ ለአሜሪካ ድምፅ ከሰጡት ቃል የተወሰደ ነው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ባለፈው ሳምንት መገባደጃ በጉጂ ሁለት ዞኖች በተቀሰቀሰ ግጭት በተለይም ዱግዳ ዳዋና ሰባቦሩ በተባሉ ወረዳዎች በኦነግና በኢትዮጵያ መከላከያ ኃይል መካከል ተፈጠረ የተባለን ችግር ተከትሎ ነዋሪዎች ከቀያቸው መሰደዳቸው ይነገራል። በዚህም ላይ ከስፍራው የተናገረ ዘገባ አለን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ጥር 22 2011 ዓ ም ስርጭታችን ጋር አስተናጋጆቻችሁን ንያዳኝ ፍስሃዬና እኔም አሉላ ከበደን ከአቀናባሪያችን ብርሃን አሉና ከስርጭት አንዲሳችን ጋር እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና ቡቲ የጅቡቲ የባህር ኃይል ባለሥልጣኖች ትላንት በቀይ ባህር አንድ ጀልባ ከሰመጠ በኋላ ቢያንስ የ48 ሰዎች አስከሬኖች ማግኘታቸውን ገልጸዋል። 16 ሰዎች በሕይወት መትረፋቸውን ስማቸውን ለመግለጽ ያልፈልጉ ፖሊስ በአሜሪካ ድምፅ ላለው የሶማልኛ አገልግሎት ተናግረዋል። ዓለም አቀፍ የፍልሰት ድርጅት ባወጣው መግለጫም በሕይወት የተረፉትን ሰዎች ቁጥር አረጋግጧል። ባለፈው ዓመት በሜዲትራንያን ባህር አቋርጠው ወደ ውጭ ጎርፉ በነበሩ ፍልሰተኞችና መካከላቸውም አስደንጋጭ ቁጥር ያላቸው ሕይወታቸውን እንዳጡ ዩኤንኤችሲአር አስታወቀ። ዋና ጽህፈት ቤቱ ካለበት ከጄኔቭ የተላከውን የዚር የሊሳ ሽላይን ዘገባ ቀጥሎ እናቀርባለን። አምና የሜዲትሬንያንን ባህር ለማቋረጥ ከሞከሩ ስደተኞችና ፍልሰተኞች መካከል በአማካኝ ቁጥር በቀን ስድስት ሰዎች ይሞቱ ነበር ይላል የተባበሩት መንግስታት ድርጅት የስደተኞች መስሪያ ቤት። በዚሁ መሰረት እንደ አውሮፓ ቆጣጠር ባለፈው 2018 ዓ ም ወደ 2275 ሰዎች ወይ ሞተዋል አሊያም የደረሱበት አልታወቅም። እንደ አውሮፓ ቆጣጠር በ2017 ከሊቢያ ወደ አውሮፓ ከተደረገ ጉዞ ከ38 ተጓዦች አንድ ሰው መሞቱን ዩኤን ኤች ሲአር ገልጧል። ይህ አሃዝ ባለፈው 2018 ከፍ ብሎ በየ38 ተጓዥ ሳይሆን በየ14 ተጓዦች አንድ ሰው መሞቱን አስታውቋል። የዩኤን ኤች ሲአር ቃል አቀባይ የሆኑት ሊዝ ስሮሴል ለቪኦኤ ሲናገሩ የስደተኞችና ፍልሰተኞች ሞት የበዛው በሜዲትሬንያን የአደጋ ማስወገጃ አገልግሎት በመቀነሱ ነው ይላሉ። ያ ነው ሜዲትሬኒያን የዓለማችን ትልቁ የሞት ስፍራ ያደረገው። መንግስታዊ ያልሆኑ ድርጅቶች ባህር አካባቢ የሚደርስን አደጋ ለመግታት ጥረት ቢያደርጉም በ2018 ግን ጥረታቸው ቀንሷል እና አሁን የምናየው ምንድን ነው አደጋውን ለመቀነስና ለማቆም የሚደረግ ጥረት መቋረጡን ነው። ሕዝብም ተስፋ በመቁረጥ መጓዙን አልተወም። የሚከተለው ግን ያው ሞት ነው። ለነገሩ የአደጋ ማስወገጃ ዘዴዎችን መቀጠሉም ሆነ ማዘጋጀቱ ብቻውን ሞትን አያስቀርም የሚሉት የዩኤን ኤች ሲ አር ቃል አቀባዩዋ ትሮሰል ሰዎች በመሠረቱ አገሮቻቸውን ትተው የሚሰደዱት ወከባንና እንግልትን ብሎም ድህነትን ሽሽት እንደሆነ ገልጠዋል። ይህ ደግሞ የመላው አውሮፓ ኃላፊነትና ሸክም እንደሆነም አክለው አሳስበዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የቬኔዙዌላ ጊዜያዊ ፕሬዝደንት ነኝ ካሉት ሁዋን ጊዮዶ ጋር ዛሬ በተነጋገሩበት ወቅት በሀገሪቱ ዲሞክራሲ ለመመለስ ለሚደረገው ጥረት ጠንካራ ድጋፍ እንዳላቸው መግለጻቸውን የዋይት ሀውስ ቤተ መንግስት አስታውቋል። ትራምፕና ጊዮዶ ቬኔዙዌላን ለማረጋጋትና በሁለቱም ሀገሮች መካከል ያለውን ግንኙነት ለማጠናከር ሲሉ መነጋገሩን ለመቀጠል ቁርጠኞች መሆናቸውን የዋይት ሀውስ ቃል አቀባይ ሴራ ሳንደርስ ጠቁመዋል። ትራምፕ አያይዘውም የቬኔዙዌላ ፕሬዚደንት ኒኮላስ ማዱሮ ለፖለቲካ ቀውሱ መፍትሄ ለማግኘት ሲሉ ከጊዮዶ ተቃውሞ እንቅስቃሴ ተወካዮች ጋር ለመነጋገር ፍላጎት አላቸው ብለዋል። ሆኖም በአሁኑ ወቅት አሜሪካውያን ወደ ሀገሪቱ እንዳይጓዙ አስጠንቅቀዋል። በሌላ ዜና የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ዛሬ የአገሪቱን የደህንነትና የመረጃ አገልግሎት ኃላፊዎች ኢራን የምታደርሰውን አደጋ አስመልክቶ እጅግ ንዝህላልነት ታይቶባቸዋል፣ የዋህነትም ያጠቃቸዋል፣ ስህተተኞች ናቸው ሲሉ ዘልፈዋል። ምናልባትም የስለላው መስሪያ ቤት ትምህርት ቤት መግባት ይኖርበታል ሲሉም አጣጥለዋል። ትራምፕ በሀገሪቱ የስለላ አገልግሎት ኃላፊዎች ላይ እንዲህ አይነቱን ውርጅብኝ ያደረሱት ባለስልጣናቱ በዓለም አቀፍ ደረጃ የተደቀኑትን አደጋዎች አስመልክቶ በምክር ቤታዊ ድምጽ መስጫ ወቅት በሰጡት ማብራሪያ አንዳንድ ፕሬዚዳንቱ የሚ የሚቀጥሏቸውን ሀሳቦች የሚጻረሩ ጭብጦች ባቀረቡበት ማግስት ነው። የማዕከላዊ የስለላ አገልግሎት ስራ አስኪያጅ ቺና ሀስፓል ኢራን እንደ አውሮፓውያን የዘመን አቆጣጠር በ2015 ዓ ም የተደረሰውን የኒውክሌር ጦር መሳሪያ ቅመማ ፕሮግራም ለማቆም ከዓለም ሀያላን ጋር የደረሰችውን ስምምነት በቴክኒክ አነጋገር ወይም በመሰረቱ እያከበረች ነው ሲሉ ለምክር ቤት አባላት ቃላቸውን ሰጥተዋል። ትራምፕ ግን በትዊተር ባስተላለፉት ማልእክት መልእክታቸው ዩናይትድ ስቴትስ ከስምምነቱ ከወጣች ወዲህ ኢራን በጣም የተለየች ሆናለች። ሆኖም የአደጋና የግጭት መሰረት ምንጭም ናት ብለዋል። ሮኬቶችን እየፈተሹ ነው። ከዛም በላይ እያደረጉ ነው። ጠርዝ ላይ ነው የደረሱት። የሚይዛቸው ነገር ቢሆን የምጣኔ ሀብታቸው መንኮታኮት ነው። ኢራንን ተጠንቀቁ ሲሉ አሳስበዋል። የብሔራዊ ስልላ ስራ አስኪያጁ ዳን ኮትስ በበኩላቸው የዩናይትድ ስቴትስ ከአራቱ ጠላቶቿ ቻይና፣ ሩሲያ ሰሜን ኮሪያና ኢራን መርዛማ ድብልቅ ይኖርባታል ብለዋል። ትራምፕ ግን የሰሜን ኮሪያው የኒውክሌር አደጋ የመደቀን ሁኔታ ቀርቷል ማለታቸው የሚታወቅ ነው። የብሪታንያ ከአውሮፓ ህብረት መውጣትን አስመልክቶ የሀገሪቱና የአውሮፓ ህብረት ተደራዳሪዎች ዛሬ የተለያየ አመለካከት አንጸባርቀዋል። ጠቅላይ ሚኒስትር ቴሬዛ መይ የአወጣጡን ስምምነት በሚመለከት ለውጥ እንዲደረግ እንዲጠይቁ የብሪታንያ ምክር ቤት አባላት ውክልና ሰጥተውኛል ካሉ በኋላ ነው ልዩነቶቹ የተሰሙት። ትላንት በብሪታንያ ምክር ቤት በተሰጡት ተከታታይ ድምፆች የብሪታንያን አወጣጥ አስመልክቶ በተደረገው ስምምነት መይ ለአየርላንድ የድንበር ውሳኔ አማራጭ ቅንጅቶች እንዲደረጉ በሚያስችል ሁኔታ ለመደራደር ያላቸው እቅድ ይሁንታ አግኝቷል። የብሪታንያን ከአውሮፓ ህብረት መውጣት ጉዳይ ዋናው የአውሮፓ ህብረት ተደራዳሪ ሚሸል ባርኒየር። አቋማቸውን፣ ግልጽ ነው፣ አቋማችን ግልጽ ነው ብለዋል። ግልጽ ለማድረግ የምፈልገው አንድ ነገር ብቻ ነው ከብሪታንያ ጋር በተደረገው ስምምነት በመጽናት ረገድ በአንድነት እንቆማለን ብለዋል። የዩናይት ስቴትስና ታሊባን በሚያደርጓቸው ንግግሮችና ድርድሮች ሁለት ቴክኒካዊ ጉዳዮችን የሚመረምሩ ቡድኖች ለመመስረት ተስማምተዋል። ዓላማውም ውሎ አድሮ መላው የአሜሪካና የሰሜን አትላንቲክ ቃል ኪዳን አባል አገሮች ድርጅት ጦር ከአገሪቱ ሲወጣ አሸባሪዎች አሜሪካንና አጋሮቿን ለማጥቃት የአፍጋኒስታንን ምድር እንደማይጠቀሙ ለማገድ ስለሚቻልበት ሁኔታ በዝርዝር ለመነጋገር መሆኑን ታሊባን አመልክቷል። ዋናው የታሊባን ተደራዳሪ ሙላ ሼህ መሐመድ አባስ ክስተ ይህን ያሉት ቃጣር ላይ ከዩናይት ስቴትስ ልዩ የአፍጋኒስታን እርቅ ተወካይ ዛልመይ ሀሊድ ጋር ለአንድ ሳምንት ለሚጠጋ ጊዜ ያህል ከተነጋገሩ በኋላ ነው። በመጨረሻም ዛሬ በደቡባዊ ፊሊፒንስ በሚገኝ መስጊድ ላይ በተፈጸመ የፈንጅ ጥቃት ሁለት ሰዎች ህይወታቸውን አጥተዋል። በሙስሊሙ ክልል የራስ ገዝ አስተዳደር እንዲኖር በህዝበ ውሳኔ ከጸደቀ በኋላ በመስጊዱ ላይ ህይወት ያጠፋ ጥቃት ሲፈጸም ለሁለተኛ ጊዜ ነው። ጥቃቱ ማለዳ ላይ የተፈጸመው ዛምቦዋንጋ በተባለች ከተማ ሲሆን አራት ሰዎች እንደቆሰሉ ታውቋል። ጆሎ በተባለው ቦታ ላይ ለተፈጸመው ጥቃት እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ኃላፊነት ወስዷል። የክልሉ ባለሥልጣኖች ግን የአቡ ሳያፍ ስራ ነው ይላሉ። እስላማዊ መንግስት ነኝ ለሚለው ቡድን ታማኝነቱን የገለጸው የአቡ ሳያፍ ኃይል ለአስርተ ዓመታት ያህል ሲያካሄድ በቆየው አመጽ በመቶዎች የሚቆጠሩ የቦምብ ጥቃቶች አካሂዷል። አንገት ሲቀላና የጠለፋ ተግባርም ሲፈጽም ኖሯል ተብለዋል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳነች ፍሳሐየንን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ እናሰማለን። ይሄ ዛሬ ኢትዮጵያዊነት ፍቅር ነው ብለን አቶ ለማ ያሉትን እሷ የዛሬ አርባ አመት ነው ከትምህርት ቤቷ ከሜሪካል ስኩል ወጥታ ራሷን እንድትሰጥ ያረጋት የኢትዮጵያዊነት ፍቅር ነው። አቶ መኮንን ተሾመ የሎስ አንጀለስ ነዋሪ ናቸው ለረዥም ዓመታት በሎስ አንጀለስ ከተማ ነዋሪ የነበሩና በዚህ በዩናይት ስቴትስም የመጀመሪያውን የኢትዮጵያ ማህበረሰብ ማዕከል በሎስ አንጀለስ ከተማ እንዲቋቋም ከፍተኛ ድርሻ ማበርከታቸው የሚነገርላቸውን ወይዘሮ አዜብ ሳባ ኃይለ መስቀልን ሕይወትና ሥራ በሚዘክረው ኢትዮጵያውያን በአሜሪካ ይመለሳሉ። አድማጮች አሁን በቀጥታ ወደ ዕለቱ አቢይ ርዕስ በትላንትናው ዕለት ከጭናቅሰን ከተማ አካባቢ ቤተ ክርስቲያን አንግሰው ወደ ጅጅጋ ከተማ ሲመለሱ በነበሩ ምእመናን ላይ ጥቃት መፈጸምንና ይህንን ተከትሎ በተቀሰቀሰው ሁከት ሁለት ሰዎች መገደላቸውን የከተማዋ ነዋሪዎች ለአሜሪካ ድምፅ ተናገሩ። የክልሉ ኮሚኒኬሽንስ ጉዳዮች ቢሮ በበኩሉ ድርጊቱን የፈጸሙት በድሬዳዋ ተቀስቅሶ የነበረው ብጥብጥ በጅጅጋም እንዲደገም የሚፈልጉ የጥፋት ኃይሎች ናቸው ሲሉ ከሷል። ከተማዋ አሁን ወደ ቀድሞ ሰላሟ ተመልሳለች ተብሏል። አዲስ ቸኮል ዝርዝሩን ይዟል። በትላንትና ሁለት የአስተርዮ ማርያም በዓል ምክንያት በማድረግ ከጂጂጋ ከተማ በቅርብ ርቀት ጭናክስን ወረዳ ውስጥ ወደሚገኘው ቆጨር ማርያም ለንግስ ሄደው ሲመለሱ በነበሩ ምዕመናን ላይ ማንነታቸው ያልታወቁ አካላት ጥቃት እንደፈጸሙ ተገለጸ። በተቀራራቢ ጊዜም ጂጂጋ ከተማ ከ04 ቀበሌ የተነሱ ወጣቶች ክርስቲያኖች ወደሚበዙበት በ06 ቀበሌ ጥቃት ሊፈጽሙ መሞከራቸውንም የአካባቢው ነዋሪዎች ተናግረዋል። ስለተፈጸመው ጥቃት የጂጂጋው ነዋሪ አቶ ጎልያድ መስፍን እንዲህ ይላሉ ትናንትና ቆጨር የሚባል ቦታ ላይ ማርያም ክብረ በዓል ነበረ። ክብረ በዓል ለማክበር የሃይማኖት ተከታዮች አክብረው ሲመለሱ መንገድ ላይ መንገድ ይዘጉና ብዙ ሰዓት ያቆዩቸዋል። ከዛ መከላከያ የሄደላቸውና መከላከያ ከፊት በቃ እየመራ ክፍል በድንጋይ ምናምን በመባ ብዙ ሰው ናን ይጎዳሉ። መኪና የሚተባብራሉ። ከዛ በኋላ በቃ ዚ ሲገባ ነገሩ የተቀናጀ ነው እና ደግሞ በዚህ ዜሮ አራት የሚባል አካባቢ ተሰባስበው ወደ ዜሮ ስድስት ችግር የፈጠሩበት አካባቢ እንደዛ ተቀናጅተው ወደ ዜሮች ስድስት ሲመጡ ሰፈር ልጆች ደግሞ መንገድ ላይ ዘግተው ላለማሳለፍ ሲሞክሩ ድንጋይ ሲወረወሩ አንድ የእነሱ ፖሊስ የአመ ልጆቹን መጥቶ የገደለው ገደለ። ከዛ በኋላ ያን ዛ እንደገደለ ድጋሚ በጀርባ ዋንና ቤዛቸዋለ ከታይዋን ምናምን የሚባል አዲሱ ታይዋን እዛ በጣም የተጨናጅ እና በጣም የተደራጁ በቁጥር የሚያታክቱ በውለው ሲመጡ በጣም በመከላከያ ታግሎ ታግሎ መጨረሻ መከራ ነው። በ በጭስ ቦምብ ምናምን ነገር የስንትን የበተናቸው። ከዛ በኋላ በቃ ያው መከላከያ ኃይልን ገብቶ ነገሮችን ኮንትሮል አድርገው ድርጊቱ መፈጸሙን ያመኑት አዲሱ የሶማሌ ክልል ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱላሂ መሀመድ መውሊድ ስለ ድርጊቱ ፈጻሚዎች እንዲህ ብለውናል። ይህ የተፈጠረው ያው አጋጣሚ ይሁን ደሊብሬቲ ሌሎች ሰዎች በፖለቲካ ምክንያት አድርጎ ይሁን መንግስት እየጣራ ነው ያለው። ከፈደራል ጋር እንድላ ነው። ምን ጉዳት ደረሰ? እስኪ የደረሰውን ጉዳት ሁለት ሞተ ነው የተባለው። ማነው ነው ገዳዩ? አይታወቁም። እንግዲህ ያው ፌደራል ፖሊሲ ማን ነው? ጥይት ላይ ተመታ ነው የሚባለው ማን ደቶኮሴ? ጸጥታዎች እያጣሩ ነው። ይሄ ነገር የፈጸሙት ግለሰቦች ግን መንግስት እያጣራ ነው ያለው። ምንድነው በስተጀርባቸው ያለው? ይሄ ነገር ፖለቲካሊ ነው ሆንት ብሎ ነው፣ ህዝብን ከህዝብ ለመጋጨት፣ ሃይማኖት ከሃይማኖት ጋር ለመጋጨት ተብሎ ነው። እግዚአብሔር አበረደ እንጂ ሌላ አለማ ያለው ግለሰቦች ስለነበሩ እሱ ነው፣ መንግስት እያጣራ ነው ያለው። ባለፈው የተነሳው ችግር እነዛ ሄጎቹ ባለፈው በፌስቡክ ምናምን ሲለቁ ሲሰራቸው የነበሩት ወሬ ነው። አሁንም ተግባራዊ ለማድረግ የፈለጉት ተድሬዷ ላይ የተጀመረው ማለት ነው ወደዚህ ኢምፖርት ለማድረግ ነው ወደዚህ ወደኛ ለማዛወር ነው የፈለገው እና እዚህም ሴሎች ስላላቸው ለዛ ነው መንግስት በትብከ ከፈጠራሉ ከክልልም አንድ ላይ ሆነው ሰታ ሀይሎቹ በደንብ እየሰሩ ነው ያሉት። በአሁኑ ሰዓት የመከላከያ ኃይል ከክልሉ ፖሊስ ጋር በመተባበር ሰላም እያስከበረ መሆኑን አቶ አብዱላይ ተናግረዋል። በጅጅጋ ከተማ ሐምሌ 28 ቀን ሁለት ሺ አስር ዓ ም ሄጎ ተብለው የተደራጁ ቡድኖች በቤተ ክርስቲያንና በምእመናን ላይ እንዲሁም ሶማሌ ባልሆኑ የክልሉ ነዋሪዎች ላይ የዘረፋ ግድያ፣ ቃጠሎና አስገድዶ መድፈር ወንጀሎችን መፈጸማቸውን ገልጾ ክስ መመስረቱን የፌዴራል አቃቤ ሕግ ባለፈው ሳምንት አስታውቆ ነበር። የክልሉ ነዋሪዎች ግን አመራሮች እንጂ የድርጊቱ ፈጻሚዎች ለፍርድ ባለመቅረባቸው ተመሳሳይ ጥቃት ሊሞከር በወቅተዋል ይላሉ። እነዚህ ሄጎ ምናምና የሚባሉ ተደራ በ ስምንት ያን ሁላ ጥፋት አጠፍተው ምንም ነገር ያልተባሉ አመራሮቻቸው ብቻ ናቸው የታሰሩት። አንድ ዋና ዋናዎቹ ሌሎቹ ያን ሁላ ጥፋት ያጠፉት እንዳሉ ከተማ ቁጭ ብሏል። የፌዴራል አቃቢ ህግ ህዝብ ግንኙነት ዳይሬክተር አቶ ዝናቡ ቱኑ ግን እኛ ማስረጃ ያገኘንባቸውን ነው የከሰስ ነው ይላሉ። ማንኛውም ዜጋ ወንጀሉን እስካላገኘበት ድረስ ንጹ ነው ብሎን አለን እንገምተው በእኛ ደረጃ አቃቢ ህግን ፖሊሲን ባደረጋቸው ምርመራ በተጨባጭ ወንጀል ተሳትፏል ሊከሰሱ ይገባሉ ብሎ የለያቸውን ባለፈው መግለጫ ዝርዝር መግለጫ ሰጥተንበታል። አርባ ስድስቱ ማለት ነው። አርባ ስድስቱ ማለት ነው። ከዛ ውስጥ የተወሰኑት ማረሚያ ቤት አሉ። የተወሰኑ ደግሞ አሁንም የሚፈለጉና ክስ ግን በሌሉበት ደግሞ ክስ መስርተን አለ። በስም ዝርዝር አለይተን ማለት ነው። አሁን ሚስተር ኤክስ አይቀር የሚባል ካለን ደግሞ ይዛው ለመሳተፍ እርግጠኛ የሆነ አካል በሙሉ ዛ ለአካባቢውም የጸጥታ መዋቅር አለ ፖሊስም ለምንም ይህን መረጃ እየሰጠ ግን ወንጀለኛ የሆነ ሰው ሁሉ መጠየቅ አለበት። እኛ ሁን ለምንለው ህዝቡ እንዲተባበረ ነው ምንለው። በአሁኑ ሰዓት የጂጂጋ ከተማ ወደ ቀድሞ መረጋጋቷ መመለሷን ነዋሪዎችም የክልሉ ኮሚኒኬሽን ጉዳዮች ቢሮም ለቪኦኤ ተናግረዋል። በአዲሱ የአቶ ሙስጠፋ አስተዳደር ሶማሌ የሆኑትም ያልሆኑትም በርካታ የክልሉ ነዋሪዎች ተስፋ አላቸው። ሆኖም መጪውን ጊዜ ከስጋት ነጻ ለማድረግ ተጨማሪ ስራዎች መሰራት አለባቸው ይላሉ። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮን ለኝ ድሬዳዋ አዲስ ቸኮል ለዘገባው እናመሰግናለን። አድማጮች፣ ተከታዩ ደግሞ ወደ ደቡብ ኢትዮጵያ ወስድናል። ባለፈው ሳምንት መገባደጃ በጉጂ ሁለት ዞኖች የጸጥታ ሁከት መቀስቀሱን ነዋሪዎች ለአሜሪካ ድምፅ ተናገሩ። በተለይ በዱጉዳ ዳዋ ና ሰባ ቦሩ በተባሉ ወረዳዎች በኦነግና በኢትዮጵያ መከላከያ ኃይል መካከል በተፈጠረ ችግር ነዋሪዎች ቀያቸውን ጥለው ለመሰደድ ተገደዋል ነው የሚሉት አባገዳዎች። ችግሩ መፍትሄ እንዲያገኝ ጥረት አይነን ይላሉ። ገልሞ ዳዊት ተጨማሪ ይዟል። ባሳለፍነው ሳምንት መጨረሻ በምዕራብ እንዲሁም በምስራቅ ጉጂ በኢትዮጵያ መከላከያ ኃይል ና በኦሮሞ ነጻነት ግንባር ታጣቂዎች መካከል በተካሄደ ግጭት የሰው ሕይወት ማለፉን፣ በርካቶች ከቤታቸው መፈናቀላቸው ተነግረዋል። የተኩሱ ልውውጡ የተፈጸመው በምዕራብ ጉጂ በምትገኘው ዱጉዳ ዳዋ ወረዳ እንዲሁም በምስራቅ ጉጂ ሰባ ቦሮ መሆኑን ነዋሪዎች ገልጸዋል። አቶ ጃለታ የተባሉ የዱጉዳ ዳዋ ወረዳ ነዋሪ የተከሰተውን ሁኔታ ያስረዳሉ። ለምሻ በመጀመሪያው ቀን አምስት ሰዎች ናቸው የሞቱት። ከትናንት ወዲያም ጨኔ በሚባል ቀበሌ ማህበር አንድ አዛውንት ሞተዋል። ሌላ አንድ ሰውም ተመቶ ሆስፒታል እየታከመ ያለ አለ። እነዚህን ነው የማውቀው። አባገዳዎችም ለዚሁ ጉዳይ ብለው ወደ አዲስ አበባ ሄደው ትናንት ቡሌ ሆራ መመለሳቸውን ሰምተናል። ሕዝቡ አሁን በፍራቻ ውስጥ ነው የሚገኘው። ከማን መፍትሔ እንደሚያገኝም ግራ ገብቶታል ስለ ሞቱትም ኃላፊነት የወሰደ አካል የለም። እኚሁ የዱደዳዋ ወረዳ ነዋሪ የሞቱ ስድስት ሰዎች ሶስቱ የኦነግ ታጣቂዎች እንደሆኑ፣ ሶስቱ ደግሞ የአካባቢው ነዋሪ መሆናቸውን ተናግረዋል። የተለያዩ የሁለት ጉጂ ዞን ነዋሪዎች በተለይ ባለፈው ሳምንት መጨረሻ በአካባቢው በኦነግ ሰራዊትና በኢትዮጵያ መከላከያል መካከል የተኩስ ልውውጥ እንደነበረ ገልጸዋል። በምስራቅ ጉጂ ሰባቦሩ ወረዳ የሚኖሩ በአካባቢው ያለውን ሁኔታ እንዲህ ብለዋል። የነገሩ መነሻ ምንም የሚታወቅ አይደለም። የመከላከያ ኃይል የኦነግ ታጣቂዎች የት ናቸው እያለ ሕዝብ እየጠየቀ ነው የሚሄደው። ስለዚህ ያን ያህል ነጻነት የለም፣ በሞተር መንቀሳቀስም አይቻልም። የመከላከያ ኃይሎችም በጋራ የሚሄዱትን ካገኙ ይይዛሉ። የኦነግ ታጣቂዎችም የመንግሥት መኪና ሲያገኙ ጥቃት ስለሚፈጽሙ በሁለቱም በሚወሰድ እርምጃ እየተቸገርን ነው ያለ ነው። በምዕራብ ጉጂ የኦነግ ተዋጊዎች ምክትል አዛዥ መሆናቸውን የነገሩን አቶ ዋቁም ሳጉቱ ስለ ግጭቱ ቀጣዩን መልሰዋል። እነርሱ ናቸው የኦሮሞ ነጻነት ግንባር ሰራዊት ባለበት ቦታ መጥተው ተኩስ የከፈቱት። እኛ እነርሱ ባለበት ቦታ ሄደን የወሰነው እርምጃ የለም። ይሄ መንግስት ነው ሰላም ሲባል ጦርነት የሚያውጀው ከላይ ያሉት ስለ ሰላም ያወራሉ፣ ከዚህ ግን ያለው ጦርነት ነው። እኛ ራሳችንን የመከላከል እርምጃ ነው የወሰድ ነው። በምዕራብ ጉጂ ዞን ዱጉዳዳዋ ወረዳ በኢትዮጵያ መከላከያ ኃይል እና በእውነግ ሰራዊት መካከል ስላለው ግጭት የወረዳው አስተዳደር አቶ ጉዬ ባሳ የቦሩ ቀጣዩ መልሰዋል። ራኮኒ ነገኛ ከውሊገላት ወልት ብኢንሳ ራያ ትስብያት ወቦቲ ወልቀበቴ ረኮን አቃና ኬናት ንራ ዱጋ ቶርቤ ከ ሳት ቀበኝ በዳ ከን ርቤ ሳ ነ እውነት ነው በኦሮሞ ነጻነት ግንባር ታጣቂዎችና በኢትዮጵያ መከላከያ ኃይል መካከል ባለው ግጭት በወረዳችን ውስጥ የጸጥታ ችግር ተከስቷል። በዚህ ሳምንት በተከሰተው ነገር የጠፋውን ሰው ሕይወትና ንብረት ያጣራ ነው ነገር የለም። በገጠር አካባቢ የሚኖሩ ኅብረተሰባችን ክፍል ግን በዚህ ግጭት የተነሳ በጣም በችግር ውስጥ ይገኛሉ። አቶ ጉዬ በአካባቢው ሰላም እንዲወርድ ነዋሪዎችንና የመከላከያ ኃይልን ያካተተ ውይይት እየተደረገ መሆኑንም አክለው ገልጸዋል። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ ገልሞዳዊትን እንደ ዘገባው እናመሰግናለን። በኦሮሞ ነጻነት ግንባርና በኢትዮጵያ መንግስት መካከል የተዋቀረው የአባ ገዳዎችና ሽማግሌዎች የእርቅ ሂደት የቴክኒካዊ ኮሚቴ የእርቅ ሂደቱ ተስፋ ሰጪ መሆኑንና ከሚመለከታቸው አካላት ጋርም ውይይት መደረጉን ገለጸ። ለዝርዝሩ ሙክታር ጀማል። በኦሮሞ ነጻነት ግንባርና መንግስት መካከል ያለውን ውዝግብ ለመፍታት የተቋቋመውን የእርቅ የቴክኒክ ኮሚቴ በመወከል ለመገናኛ ብዙሃን መግለጫ የሰጡት የኦሮሚያ ሚዲያ ኔትወርክ ዳይሬክተር አቶ ጀዋር መሐመድ እና የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ገርባ እንዳስታወቁት ኮሚቴው በተለያዩ አቅጣጫዎች በመሰማራት የኦሮሞ ነጻነት ግንባር ሰራዊት ወደ ስልጠና የሚገባበትን ሂደት ውሳኔውን ተግባራዊ ለማድረግ ይንቀሳቀሳል ብለዋል። የኦሮሞ ነጻነት ግንባር ተዋጊዎችም በዚሁ ሂደት ወደ ማዕከል እንደሚሰባሰቡ አቶ በቀለ ተናግረዋል። ይሄ ኃላፊነት እንደተሰጠን ወዲያውኑ ስብሰባ አድርገን እቅዶችን አውጥተናል። በስምንት ቦታዎች የሚሰባሰቡበትና ለተዋጊዎቹ አቀባበል የሚደረግበት ቦታ ተወስኗል። ወደ ካምፕ የሚገቡበት ጊዜም ተወስኗል። በዛ መሰረት በዚህ ውስጥ መሳተፍ ያለባቸው የመንግስት አካላትና ድጋፍ ማድረግ ያለባቸው የመንግስት አካላት ስላሉ ለተግባራዊነቱ መንግስቱ ሙሉ በሙሉ መሳተፍ ስላለበትና ማገዝ ስላለበት ያንን ለመጠየቅ ይሄንን ሰሞን ከመንግስት ጋር መንግስት አካላትንና ና ባለስልጣኖችን ለማግኘት አንዳንድ ሙከራዎችን አድርገናል። ሙከራዎቹ ከሞላ ጎደል የተሳኩ ናቸው። የሰላም ሂደቱን ገቢራዊ ለማድረግ የወጣውን እቅድ በአስቸኳይ ለመፈጸም የቴክኒክ ኮሚቴውም ሆነ አባገዳዎች ተግተው እየሰሩ መሆኑም ተነግሯል። ለተፈጻሚነቱም ከሁለቱም ወገኖች አዎንታዊ መልስ እንዳገኙም ነው አቶ በቀለ ገርባና አቶ ጀዋር መሐመድ ለመገናኛ ብዙሀን የተናገሩት። ከኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ጋር ያደረጉት ውይይትም አመርቂ መሆኑንና በሂደቱ ላይ እንደሚደግፏቸው እንዳሳወቋቸው ተናግረዋል። የሰላም ውይይቱ ከተጀመረና የተኩሱ አቁም ስምምነት ላይ ከተደረሰ በኋላም ቢሆን የተለያዩ ጥቃቶች እየተፈጸሙና ሰዎች እየሞቱ መሆኑን እየተጠየቁት የኮሚቴው ተወካዮች በተለያዩ ቦታ እውነትም ችግሩ እየተንጸባረቁ መሆኑን ተናግረዋል። አቶ ጀዋርም ይህን መልሰዋል። በተለይ በመንግስት አካባቢ ያለው የአመራር በውጭ ለስራ ስለነበሩ አሁን ወንድሜ የጠየቃቸውን ነገሮች ለማስፈጸም ትንሽ አስቸጋሪ ነበር። አሁን ግን ወደ ሀገር ቤት ተመልሰው በሙሉ ተሳትፎ ላይ ነው ያሉት። ግጭቶች እንዲቆሙ፣ ችግሮች እንዲፈቱ እየጣርን ነው። መፈታትም አለባቸው። ትልቁ ቁም ነገር ለሀገርም ሆነ ለህዝብ የሚጠቅመው መፋለም ሳይሆን የሀገራችን ልሂቃን፣ የሀገራችን ወጣቶች በመድረክ በመሰባሰብ መወያየት ነው ብለን ነው የምናስበው። ይህ እንግዲህ በሁለቱም አካል ወገን ተቀባይነት አግኝቶ እየሰራንበት ያለ ነው። የሰላም ሂደቱ እንዲሳካ ሁሉም የበኩሉን ኃላፊነት እንዲወጣና የጫካ ጦርነት ብቻ ሳይሆን ከመገናኛ ብዙሃን ጦርነትም ሁለቱም አካል እንዲታቀብም ጥሪ አቅርበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ ሙክታር ጀማል እናመሰግናለን ዘገባው አድማጮች፣ አሁን ወደ ዓለም አቀፋዊ ጉዳይ እንመለሳለን። የአሜሪካ የደህንነትና የመረጃ ባለስልጣናት በዓለም ዙሪያ በደህንነት አደጋ ደቃኝነታቸው አሳሳቢ ናቸው ያሏቸውን ሁኔታዎች በማመላከት አስጠነቀቁ። የደህንነትና የመረጃ ባለስልጣናቱ በትላንትናው ዕለት በዩናይት ስቴትስ ምክር ቤት በየተራ በሰጧቸው የምስክርነት ቃሎች ይፋ ካደረጓቸው ድምዳሜዎች የፕሬዚዳንት ትራምፕን የውጭ ፖሊሲ መሠረቶች በሚቃረን መልኩ ሰሜን ኮሪያ የኒውክለር ጦር መሣሪያ ክምችቷን ሙሉ በሙሉ ለማስወገድ ፍላጎት አይኖራትም። እንዲሁም ኢራን እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ የተደረሰውን ስምምነት በመሰረቱ አልጣሰችም ወይም አሁንም እንዳከበረች ነው የሚሉት ይገኙባቸዋል። የአሜሪካ ድምፁ ማይክል ቦውማን የሁለቱንም ፓርቲዎች ምክር ቤት አባላት የደህንነትና የመረጃ ባለስልጣናቱን ማስጠንቀቂያ ያዘሉ በዓለም ዙሪያ የደህንነት አደጋ ደቃኝ ያሏቸው ሁኔታዎች ከማስታወሻዎቻቸው በማስፈር ከተከታተሉት የምስክርነት መስማት ሂደት የዩናይት ስቴትስ እንደራሴዎች ምክር ቤት የተጠናቀረውን ዘገባ እነሆ ሰለሞን ክፍሌ ይዞ ቀርቧል። የዩናይትድ ስቴትስ የብሔራዊ ደህንነት ጥበቃ ቢሮ ኃላፊው ዳን ኮርስ የዓለምን የጸጥታ ጥበቃ ፈተናዎች የገለጹት የመርዝ ቅይጥ ሲሉ ነው። በዩናይትድ ስቴትስና በዓለም ዙሪያ ባሉን ጥቅሞቻችን ላይ የሚቃጡት የደህንነት አደጋ ደቃኝ ሁኔታዎች በያዝነው ዓመት በመጠንም በአይነትም ተባብሰው ይጨምራሉ። በመሆኑም የትኛው አደጋ ይበልጥ አሳሳቢ ነው በሚል ትኩረት ለመስጠት የሚደረገውን አሰራርም የባሰ አደጋች እያደረገው ነው። ዳን ኮትስ የትኞቹ የጸጥታ ጥበቃ ፈተናዎች ቅድሚያ ሊሰጣቸው እንደሚገባ ሲዘረዝሩም ቻይናና ሩሲያ ቀዳሚውን ስፍራ ይይዛሉ ብለዋል። ቻይና እያደረገች ያለችው ዓለም አቀፍ የበላይነትን ለመቆናጠጥ የታለመ የረዥም ጊዜ ዕቅድን ነው የሚያሳየው። ክሬምሊን የምዕራቡን ዓለም የፖለቲካና የደህንነት ተቋማት ለመከፋፈል እና ከሁለተኛው ዓለም ጦርነት ወዲህ ያለውን የዓለም ሥርዓት ለማዳከም አሊያም ለማስተጓጎል የያዘውን ጥረት አጧጡፎ ቀጥሏል። የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት አባላት ስጋቶቹን የሚመለከቱት ድብልቅ ችግር አድርገው ነው። በምክር ቤቱ የደህንነት ኮሚቴ አባል ሴናተር አንገስ ኪንግ አንዱ ናቸው። ኪንግ በሁለቱም ማለት በዲሞክራቲኩም ሆነ በሪፐብሊካን ፓርቲ ውስጥ የሌሉ በነጻ ተወዳድረው የገቡ የምክር ቤት አባል ናቸው። ሁለቱ ሀገሮች ተቀናጅተው መስራት ቢጀምሩ ያኔ በእርግጥ ከባድ ፈተና ከፊታችን ይደቀናል። የዩናይትድ ስቴትሱ ፕሬዝደንት ዶናልድ ትራምፕ ከሰሜን ኮሪያው አቻቸው ከኪም ጆንግ ኡን ጋር ሌላ የመሪዎች ጉባኤ ለማድረግ እየተዘጋጁ ባሉበት በአሁኑ ወቅት ሴናተሮቹ የሚፈልጉት የጦር መሳሪያ ቅነሳውን በተመለከተ ፒዮንግያንግ ምን ያህል ቁርጠኛ እንደሆነች ማወቅ ነው። ሌተና ጀነራል ሮበርት አሽሊ በመከላከያ ሚኒስቴር የደህንነት ኤጀንሲው ዳይሬክተር ያስረዳሉ። ኪም ጆንኡን ሊጠቀሙ የሚችሉት ከፍተኛ ሊሰኝ የሚችል የጦር መሳሪያ አቅም አሁንም አላቸው። ከጦር ኃይላቸው ሰባ በመቶው ከጦር ሠራዊት ነጻ ከሆነው ቀጣና አቅራቢያ ነው የሚገኘው። ከአንድ ዓመት በፊት የነበረው አደጋ ደቃኝ ሁኔታ ዛሬም አለ። ጂና ሃስፐል ደግሞ የሲአይኤ ዳይሬክተር ናቸው። ፕሬዚደንት ዶናልድ ትራምፕ ኢራን ዓለም አቀፉን የኑክሊየር ስምምነት አላከበረችም ሲሉ ራሳቸውን ያገለሉበትን ውሳኔ አስመልክቶ አስተያየታቸውን ሰጥተዋል። በመሰረቱ ኢራን ሕጉን እንዳከበረች ነው የሚቆጠረው። ሆኖም የኢራን ባለሥልጣናት ከኒውክሌር ስምምነት ይገኛል ብለው የገመቱት የኢኮኖሚ ጥቅም ስለማይኖር እርስ በርሳቸው ሲከራከሩ እንሰማለን። የሲአይኤ ዳይሬክተሯ ጂና ሀስፐል በሶሪያ እስላማዊ መንግሥት ነኝ የሚለውን ነውጠኛ ቡድን በተመለከተ የሚሰጡት አስተያየት ውስብስብ ነው። እንደሚታወቀው ፕሬዚደንት ትራምፕ የአሜሪካን ወታደሮች ከሶሪያ እንደሚያስወጡ አስታውቀዋል። አሁንም ቢሆን አደገኞችና ከማንም ብዛት ያላቸው የሱኒ አሸባሪዎች ቡድን ናቸው። በተጨማሪም አሁንም ቢሆን በኢራቅና በሶሪያ በሺዎች የሚቆጠሩ አሸባሪዎችን ያዛሉ። በቬኔዙዌላ እየተካሄደ ያለውን የሥልጣን ሽኩቻ በተመለከተ ዋሽንግተን በይፋ ድጋፏን እንደምትሰጥ ያስታወቀችው ለሀገሪቱ የሶሻሊስት ፓርቲው መሪ ሳይሆን ለተቃዋሚው ወገን ነው። ይህንኑ አስመልክቶ አንድ የዩናይትድ ስቴትስ ሴናተር ትላንት ጥያቄ አቅርበዋል። ሪፐብሊካኑ በምክር ቤቱ የደህንነት ኮሚቴው አባል ሴናተር ማርኮ ሩቢዮ Is it not in the national interest of the United States of America that the Maduro regime fall and be replaced? Do you think that Maduro's decision to stop the war against the United States United States of America a better The United States of America will not stop Dan war against the United But it's a very fluid situation that I think um በኔ ግምት አሁን ሁኔታው ጥርት ያለ አቅጣጫ አልያዘም። ሆኖም በቬኔዙዌላ ሕዝብ እርዳታ ስኬታማ ውጤት እናመጣለን የሚል ነው ያለን ተስፋ። በመጨረሻም ሴናተር አንገስ ኪንግ ሲመልሱ ዩናይትድ ስቴትስ በቬኔዙዌላው ያልተረጋጋ ሁኔታ ጣልቃ ገብታ የመንግሥት ለውጥ ለማድረግ መሞከሯን ያስጠነቅቃሉ። ሰለሞኑን ለዘገባው እናመሰግናለን አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል አሁን በነፃው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ጥቂቱን እናሰማለን ሰላም ቪዎች እንዴት ከረማችሁ? ባለፈው ፕሮግራማችሁ ያተበረከትን እና ያቱ ታደሰ ጥንቅሹን መታሰር በአማራ ክልል ታጣቂዎች መያዝ ነገራችሁ። ወንጀላቸው ጥረት የሚባለውን ኢንዳውመንት ፈንድ በመምራታቸውና ከአርባ ሚሊዮን ወደ ሀያ ቢሊዮን በማድረሳቸው የቦርድ ሊቀመንበር ሆነው አሁን ጥያቄ የቦርድ ሊቀመንበርና ኃላፊ ማሰር ከሆነ ጄኔራል ክንፈ የሜቴኮ አልነበሩ መታሰር የነበረባቸው ማለት ነው። ሰብሳቢ የሆኑት ኃይለ ማርያም እና ደመቀ መኮንን ነበሩ መታሰር የነበረባቸው። እንደሚመስል እንደሚታወቀው ጥረት የፓርቲ ንብረት እንጂ በፓርቲ ንብረት ላይ ደግሞ ብዙ እጆች እንዳሉ የሚታወቅ ነው። ፓርቲ ማሰር ከቻለ ጂ ሰቨን የወሰደውም አምስት መቶ ዶላር ከዲያስፖራው መላ አባላት የወሰደውን ብር ይጠየቅና መሪዎቹም መሪዎቹንም ጂ ሰብን ያስገባቸው ማለት አታቀርቡትም። መቼም ለማንኛውም ትክክል ያልሆነ ነገር የሚያደርጉ ሰዎች ከቲፒልፎች ይማሩ። ገብሩ አስራትን ተወልደን አባረሩ እንጂ እንደ ፓርቲ አላሰሯቸው። ስለዚህ የፓርቲ ንብረት ማባከን ወደ እስር ሊያስገባም የሚችል አይደለም። ፍትሐ ብሔር ጥያቄ ነው። ጥያቄውን ደግሞ መመለስ የሚችሉት ተከራክረው ፍትህ፣ በእንደዚያ አይነት መልኩ ሊሰራ የሚችልም አይመስለኝ። ኤኒዌይ ደብል ስታንዳርድ ይታየኛል። ትክክል አይደለም ብዬ ነው የምገምተው። የግል አስተያየት ነው። አመሰግናለሁ። በኢትዮጵያ ውስጥ ያለው የካንሰር ችግር በጣም ከፍተኛ መሆኑ ሀል የማይባል ሀቅ ነው። ነገር ግን በዚህ ፊልድ የሚሰጠው ትኩረት በጣም የቀነሰ ነው። ማለትም አዌርነስን ጨምሮ የሚዲያ ከቨሬጅ አልተሰጠውም። ከመቶ ሚሊዮን ሕዝብ በላይ ባላት ሀገር በአም አበልጦ ስፔሻሊስት በዚህ ፊልድ መኖር የችግሩን ጉልህነት የሚያሳይ ይመስለኛል። ይህ በተመለከተ ባለፈው ስለ ካንሰር ና ሕመምተኞች በጥቁር አንበሳ ሆስፒታል ያቀረባችሁት ፕሮግራም ላይ በተወሰነ ደረጃ መግለጫ የሰጡትን ባለሙያ ዶክተሩን ማገኝ ጥቅናን ወይም ጉዳዩን የሚመለከታቸውን አካላት ሰፊ ጊዜ የሰጣችሁ ችግሩ እንዴት ሊቀረፍ ይችላል የሚለውን ጥያቄ የሚያደርገን ችግሮች ለህዝብ ለማሳወቅ ሌላ ግዴታቸውን አድሮቱን አመሰግናለሁ። ሀይሌ ሊፍሩ ከቺካጎ። ጤና አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ፣ ተሳተፉ። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በኢትዮጵያ ሰዓት አቆጣጠር አሁን ሰዓቱ ከምሽቱ ሰዓት ከ35 ያመለክታል። የሰዓቱን የዓለም አጫጭር የዓለም ዜና ካዳነች ሳየ የጅቡቲ የባህር ጠረፍ ባለስልጣኖች ትናንት ትላንት በቀይ ባህር አንድ ጀልባ ከሰመጠ በኋላ ቢያንስ የ48 ሰዎች አስክሬኖች ማግኘታቸውን ገልጸዋል። 16 ሰዎች በህይወት መትረፋቸውን ስማቸውን ለመግለጽ ያልፈለጉ ፖሊስ በአሜሪካ ድምፅ ላለው የሶማልኛ አገልግሎት ተናግረዋል። ዓለም አቀፍ የፍልሰት ድርጅት ባወጣው መግለጫም በህይወት የተረፉትን ሰዎች ቁጥር አረጋግጧል። ባለፈው ዓመት በሜዲትራንያን ባህር አቋርጠው ወደ ውጭ ይጎርፉ ከነበሩ ፍልሰተኞች መካከል አስደንጋጭ ቁጥር ያላቸው ህይወታቸውን እንዳጡ ዩኤንኤችሲአር አስታወቀ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የቬኔዙዌላ ጊዜያዊ ፕሬዚዳንት ነኝ ካሉት ሁዋን ጊዮዲዮ ጋር ዛሬ በተናገሩበት ወቅት በሀገሪቱ ዲሞክራሲ ለመመለስ ለሚደረገው ጥረት ጠንካራ ድጋፍ እንዳላቸው መግለጻቸውን የዋይት ሀውስ ቤተ መንግስት አስታውቋል። አዳነችን፣ ላጫጭሩ የዓለም ዜና አመሰግናለሁ። አድማጮች፣ የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳነች ፍሳየንን። አሁን ወደ ሁለተኛው ስርጭት አጋማሽ ነው በቀጥታ የምንዘልቀው የመጀመሪያውን ቅንብር የአገር ሽማግሌዎች የሃይማኖት አባቶችና ወጣቶች የተገኙበት የሰላም ኮንፈረንስ በይርጋለም ከተማ ተካሂዷል። ወጣቶች ጥያቄያቸው ምላሽ እስኪያገኝ ድረስ የሲዳማ ሀላሌ ባህላዊ ስርዓት ተከትለው በሰላማዊ መንገድ እንዲጠይቁ የሲዳማ አገር ሽማግሌዎች አሳስበዋል። አጄታዎች ወይም የሲዳማ ወጣቶችና አገር ሽማግሌዎች የጋራ የሰላም ኮንፈረንስ ማካሄድ ከጀመሩ በኋላ ለውጥ መታየቱ የክልሉ ፕሬዚዳንት አቶ ሚሊዮን ማቴዎስ አስታውቀዋል። እጀታዎች የሲዳማ የክልልነት ጥያቄ የሚረጋገጥበትን ሕዝበ ውሳኔ እንዲፈጸም የክልሉ ምክር ቤት ለምርጫ ኮሚሽን ቢያስታውቅም ዘግቷል ሲሉ ቅሬታቸውን አሰምተዋል። በኤርጋሌም ከተማ በተካሄደው የሰላም ኮንፈረንስ ከዳሌ ከሌሎኩ፣ አባያ፣ ከወንሾና ከኤርጋሌም ከተማ መስተዳድር በሺዎች የሚቆጠሩ ወጣቶችና የአገር ሽማግሌዎች ተሳትፈዋል። በዚህ የሰላም ኮንፈረንስ ላይ እጀቶችና የአገር ሸማግሌዎች በሰላምና በጸጥታ ጉዳይ ዙሪያ በጥልቀት መምከራቸውን ከጎንሸ ወረዳ የተሳተፈው ወጣት ከበደ በጥነት ተናግሯል። በዞኑ የሚኖረው የተለያየ ብሄር መሆኑን ተናግሮ አሁንም የምንፈልገው እንደ ወትሮ በባህላችን መሰረት በሰላምና በአብሮነት መኖር ነው ብሏል። ወጣት ከበደም በአጠቃላይ የኢትዮጵያ ከሰማኒያውን ብሔረሰብ ከውስጣችን ገብቶ በወንድማማችነት ለመኖር ነው የምንፈልገው። የሰላም ኮንፈረንሱም አንድነት ለመፍጠርና ህገ መንግስታዊ ጥያቄያችን ቶሎ እንዲፈታ ግፍት ለማድረግ ያስችላል ያለችው ወጣት ያድጎ ግርማ ነችም የስዳማ የክልልነት ጥያቄ ብዙ መስዋዕትነት የተከፈለበት መሆኑን ገልጻ በዚህ ሂደት ውስጥ አላግባብ የጥታ ችግር እንዳይፈጠር ሁሉም ሰላም የማስከበር ሚና መወጣት አለበት ነው ያለችም። ሲዳማ ሁሌም ጥያቄ ይጠይቃል። ሀያ ሰባት ዓመት ሙሉ ደግሞ በአቅጣጫ የተጠራ ኖረናል። በደቡብ ያም እየታፈነ ነው ሁሌ ሲጠይቅ፣ ወይ ጠያቂ ይገደላል ወይ ሆነ ነገር ይደረጋል። ብቻ ወጣቱ በጣም ስለ ክልል ጥያቄ ብዙ ወጣት ሞቷል። ሲዳማ ብቻ ሳይሆን ሙሉ ኢትዮጵያ ያቃል ብዬ አስባለሁ። ስለዚህ ይሄ ነገር እንደ ድሮ ደም እየተፋሰሰ ሳይሆን ሰላማዊ ጥያቄ እንደመሆኑ መጠን የተቀመጠ ህግ አለ። ስለዚህ በዛ አኳያ መልሱ መመለስ አለበት። የግድ ሲዳማና ኢጄቶ መሆን አይጠበቅብንም ሰላም ለማስከበር ገብቷል። ስለዚህ ሴትም ጨምሮ ሰላምን ማስከበር በዛ ስምንት የሚለውን ከህግ አኳያ መቀጣት ያለበትን ሰው እንዲቀጣ እንላለን። የጀቱ አባልና አክቲቪስት ወጣት ሳድኮ ለማ የስዳማ ወጣትና ህዝብ ፍላጎት በዞንም ሆነ በሐዋሳ እንዲሁም በሁሉም ከተሞች ከሌሎች የክልሉ ብሔር ብሔረሰቦችና ና ከኢትዮጵያ ህዝቦች ጋር አብሮ በመኖር መለወጥ እንደሆነ ተናግሯል። ውጣልኝ አትምጣብኝ የሚል ሳይሆን ሁሉንም ማህበረሰብ አቅፎ የሚይዝ ክልል ነው መመሰረት የምንፈልገው ብሏል። መልማትም ማደግም እንደሆን የሚቻለው እንደዚህ ሲሆን ነው ብሏል። እውነቱን ለመናገር አሁን ሐዋሳ ሌላ ብሔረሰብን የሚያሸማቀቅ አመለካከ ወይም አካሄድ እውነት ለሲዳማ ህዝብ ተብሎ ነው ወይ ብለን እንጠይቅ። ፖለቲካሊ ስንሰራ በምንም መልኩ የሲዳማ የሚጠቅም አይደለም። ምክንያቱም የሲዳማ ህዝብ የሚጠቀመው ሐዋሳ ስታድግ ነው፣ ሐዋሳ ከተማ ውስጥ ያለ ንግድ እንቅስቃሴ ሲበረታታ ነው። እንኳን አደለም የሐዋሳ ከተማ ነዋሪ ፈረንጅ ቱሪስት እንዲመጣልን ነው እኛ እየሰራን ያለነው። ቱሪስት እንዲመጣልን እየሰራን አጠገባችን ያለን ሰው መግፋት የእኛ ባህልም አደለም የእኛ የፖለቲካዊ ጥያቄም አደለም ማለት ነው። ህዝብ ውሳኔ እንዲያስፈጽም የክልል ምክር ቤት ለምርጫ ኮሚሽን ቢያስታውቅም ቀኑ መታወቅ ነበረበት ዝግጅት ማድረግ ስለሚያስፈልግም ዘግይቷል ሲል ወጣቶች ዘንድ ያደረውን ቅሬታ ገልጿል። በአመት ውስጥ ነው ይሄ ጥያቄ መመለስ ያለበት። ያንን ጥያቄ ለመመለስ ግን ሪፈረንደም መካሄድ አለበት። ሪፈረንደም ለማካሄድ የምርጫ ጣቢያዎች ተለይቶ መታወቅ አለባቸው። በእነዚህ ውስጥ ደግሞ የመራጮች ምዝገባ መደረግ አለበት። ከደቡብ ክልል ጋር ያለው ፍጭ በጣም ሰላማዊ በሆነ መልኩ መደረግ አለበት። እነዚህ ሁሉ ነገሮች በጣም ጊዜ የማይጠይቁ ነገሮች ናቸው። ሽማግሌዎቹ በዞኑ ወቅታዊ ጉዳዮች፣ በዲሞክራሲ መብቶች አያያዝ፣ በመልካም አስተዳደርና በነጻነት ዙሪያ ተወያይቷል። ወጣቶች ያሏቸውን ጥያቄዎች የሲዳማን ባህልና ወግ ተከትለው እንዲጠይቁም መክረዋል። የስዳማ ሀገር ሽማግሌ የሆኑት የይርጋአለም ከተማ ነዋሪ አቶ መኮንን በዋኔም ወጣቶች ጥያቄያቸው ምላሽ እስኪያገኝ ድረስ ዲሞክራሲያዊና ሰላማዊ መንገድ ብቻ መከተል እንዳለባቸው ተናግሯል። የሀገር ሽማግሌዎችም ሰላምን በማስጠበቅ ረገድ የሚጠበቅባቸውን ኃላፊነት መወጣት አለባቸው ያሉት አቶ መኮንን መንግስትም ህግ የማስከበርና የዜጎችን ዲሞክራሲያዊ ጥያቄ ምላሽ እንዲያገኝ ማድረግ አለበት ነው ያሉትም። ስዳማ ህዝብ አፍኖ የሚል ባህል አለው። የሚደማመጥ ነው። የሚሰማ ነው። ወጣቱም ሽማግሌውን የሚሰማ ስለሆነ ሽማግሌዎች እየተመካከሩ ወጣቱን እየመከሩ በሰላማዊ መንገድ ምላሽ የምናገኝበትን ነው የምንጠይቀው። ሽማግሌው ወጣቱ ዛሬ በዚህ መድረክ በቂ ግንዛቤ አግኝቶ የወጣበት ነው። የስዳማ ወጣቶች ወይም መጀቶች ከስዳማ አገር ሽማግሌዎች ጋር በሰላምና በጸጥታ ጉዳይ መምከር ከጀመሩ የሳምንታት እድሜ ብቻ ቢኖረውም ለውጥ መታየቱን ነው የክልሉ ፕሬዚዳንት አቶ ሚሊዮን ማቴዎስ ተናገሩት። ትላንት አብሮት የነበረው ጉራጌ፣ ወላይታውስ አማራው ሌላውን ብሄር በሰላም በውስጡ መኖር የሚችል የሚያስፈልግበትን ሁኔታ መፍጠርና እሱን ማስፋት ዛሬ ላይ አዲስ የምን ጀምሮ አይደለም። ከአባቶቻችን ጀምሮ የመጣ መልካም እሴት መሆኑን ወጣቱ ትውልድ ተገንዝቦ ከዚህ ለየት ባለመልኩ የሚሄዱ ነገሮች መኖር እንደሌለባቸው እንደዚህ አይነት የሽማግሌዎች ምክር በጣም ጠቃሚ ሆኖ ነው ያገኘ ነው። ባለፈው አዋሳ ሲካሄድ አይታችሁ እንደሆነ በከተማ ውስጥ ያለው አንዳንድ ምልክቶችን ዜጎች ተረጋግተው መኖር የሚችሉበትን ሁኔታ ጫና የሚያሳድሩ ነገሮችና ምልክቶች ጭምር እንዳይኖሩ ሽማግሌዎችን መክሮ ወጣቶችንም መክሮ አመራሩንም መክሮ ሌላውም ህዝብ ደግሞ አይነ የሳውን ጥያቄ ተረድቶ ከእሱ ጋር በሰላም መኖር የሚችልበትን ሁኔታ ያንንም ድባብ እየፈጠረ ያለ መድረኮች ናቸው ብዬ ነው የወሰድኩትና አሁን አጠቃላይ ሲዳማ ውስጥ ከነዚህ ከሽማግሌዎች ሶንጎልና ምክር በኋላ እየመጣ ያለው መንፈስ በሌላውም አካባቢ መስፋት አለበት ብዬ ነው ማስበውና የሐዋሳ ከተማን ጨምሮም በዞኑ የተሻለ ሰላም፣ መረጋጋትና አንድነት ተስተውሏል ብሏል። ፕሬዝዳንቱም የሲዳማ ሕዝብ ጥያቄ ዘግቷል በምን ደረጃ ላይ ይገኛል ተብሎ ለተጠየቁትም ጥያቄ ህገ መንግስታዊ ስርዓት ጠብቆ እየተሰራ መሆኑን አቶ ሚሊዮን ገልጸዋል። የአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም ዮናታን ዘብድዩስን እናመሰግናለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ስቱዲዮ 14 በአማርኛ የሚተላለፈውን ስርጭት ነው። ሳምንታዊው ኢትዮጵያውያን በአሜሪካ ነው ቀጣዩ ቅንብራችን። ለረዥም ዓመታት በሎስ አንጀለስ ከተማ ነዋሪ የነበሩትና በዚህ በዩናይት ስቴትስ የመጀመሪያውን የኢትዮጵያውያን ማህበረሰብ ማዕከል በሎስ አንጀለስ ከተማ እንዲቋቋም ከፍተኛ ድርሻ ያበረከቱት ወይዘሮ አዜብ ሳባ ኃይለ መስቀል በተወለዱ በ66 ዓመታቸው በቅርቡ ከዚህ ዓለም በሞት ተለይተዋል። የሎስ አንጀለስ ዘጋቢያችን ዳንኤል አርጋው የወይዘሮ አዜብን ህይወትና ስራ አስመልክቶ የተሰናዳ ቅንብር ለምሽቱ ሳምንታዊ ኢትዮጵያን በአሜሪካ እንዲህ አድርሶናል። አድማጮች፣ መንደርደሪያ ሙዚቃችን ጠቋሚ ይመስለኛል። ዛሬ አንድ በሞት የተለዩ በተለይ ለሰሜን አሜሪካ ኢትዮጵያውያን ከፍተኛ አስተዋጽኦ ማስመዝገባቸው የተነገረላቸው የማኅበረሰብ መሪ የነበሩ ኢትዮጵያዊትን እናስባለን። ታሪኩ ወደ ምዕራብ ዩናይትድ ስቴትስ ሎስ አንጀለስ ካሊፎርኒያ ይወስደናል። ሎስ አንጀለስ ደግሞ ዘጋቢ ያለን ዳንኤል አርጋው ሟችን ያውቃል፣ ስለ አገልግሎታቸውም መረጃ አለው። ከህመማቸው እስከ ህልፈታቸው ከአካባቢው አልራቀም፣ ሥራ ተቀብሮንም ተከታትሏል። እንዲህ ነው እንግዲህ ማያርዳ የቀበረ ማይናገር የነበረ ማለት ዳንኤል ትሰማኛለህ መስመር ላይ ያለህ ብዬ አመሰግናለሁ። እየሰማሁ ነው። አዲሱ መልካም። እስቲ የዛሬውን ኢትዮጵያውያን በአሜሪካ እንዲያው እኔ ለወጉ ያህል ጀምር አደረግኩት እንጂ የአንተ ዝግጅት ነው። ማናቸው እኚህ ታላቅ ኢትዮጵያዊት? አጠር ሰብሰብ ባለመልክ ታስተዋውቀን። ወይዘሮ አዜብ ሳባ ኃይለ መስቀል ይባላሉ። በአዲስ አበባ ከተማ ነው የተወለዱት። እንደ ኢትዮጵያውያን ዘመን አቆጣጠር በ ሺህ ዘጠኝ መቶ ስልሳ አንድ ዓመተ ምህረት የውጭ ዕድል አግኝተው በኒውዮርክ የሁለተኛ ደረጃ ትምህርታቸውን ተከታትለዋል። ከዚያም በሺ ዘጠኝ መቶ ስልሳ አምስት ዓመተ ምህረት ካሊፎርኒያ አርባይን በዩሲ አርባይን የሕክምና ትምህርት ቤት በመግባት የመጀመሪያ ዲግሪያቸውን ያገኙ ኢትዮጵያዊት ናቸው። ኒውዮርክ ነበሩ መጀመሪያ ማለት ነው። መጀመሪያ ኒውዮርክ ነበሩ፣ ከዛ ወደ ካሊፎርኒያ መጥተው ሕክምና ትምህርት ቤት ገብተው ያው የመጀመሪያ ዲግሪያቸውን አገኙ። ከዚያም በሺ ዘጠኝ መቶ ሰባዎቹ መጨረሻ ላይ የኢትዮጵያውያን ማህበረሰብ ማዕከል እንግዲህ ይህንን ስል ለመጀመሪያ ጊዜ የኢትዮጵያን ማህበረሰብ ማዕከል እንዲቋቋም በተለይም በዚህ በሎስ አንጀለስ በካሊፎርኒያ የመጀመሪያ ይመስለኛል። እሺ፣ አዎ፣ የመጀመሪያው ነው። ወይዘሮ አዜብ ሳባ ኃይለመስቀል ባደረባቸው ድንገተኛ በተወለዱ በስልሳ ስድስት ዓመታቸው ከዚህ ዓለም በሞት ተለይቷል እና የቀብር ስነ ስርዓታቸውም ወዳጅ ዘመድ በተገኙበት ጥር አስራ ስምንት ቀን ሁለት ሺህ አስራ አንድ ዓመተ ምህረት በሎስ አንጀለስ ከተማ ተፈጽሟል። ባለፈው ቅዳሜ። እሺ፣ እንደው ስለ ወይዘሮ ሳባ በቅርብ የሚያውቋቸው ሰዎች እንዳሉ እርግጠኛ ነኝ። ያናገርካቸው ሰዎች ይኖራሉ። እነማን እነማን አሉ? አቶ ዳኛቸው ተሾመና ወይዘሮ ፍሮዌኒ ገብረ ትንሣኤ በዚህ በሎስ አንጀለስ ከተማ ለረጅም ጊዜ ነዋሪ ናቸው እና ከአቶ ዳኛቸው እንጀምር የሚሉን ንስ ማብረን እየቀረ ነው። በሙሉ ለራሳችን ኑሮ ለራሳችን ህይወት ራሳችንን ለማሳደግ ትምህርት ቤት፣ ስራ፣ ብዝነስ እያን ስንራሯት ወይዘሮ ሳባ ከዩሲ ኤርቫይን ሜዲካል ስኩል ልትማር ነው ዩሲ ኤርቫይን ከኒውዮርክ የመጣችው ከዩሲ ኤርቫይን በመጀመሪያ ዲግሪዋን በባዮሎጂካል ሳይንስ አዝምታ ሜዲካል ስኩል ለመሄድ ጋይናኮሎጂ ለማጥናት ነው። እዚህ ሀገር የመጣችውም እሱን ጨርሳ ሀገር ቤት ልትሄድ ነበር ያሰበችው ሳባ ሀርድ ወርኪንግ ነበረች። ጠንካራ ሰራተኛ ነበረች። ይቅርታ ሆና ያንን እርግፍ አድርጋ የኢትዮጵያ ሁኔታ ደርግ በሬድ ተረር የቀይ ሽብር በሚባለው የኢትዮጵያ ሕዝብ ታውቆ ሽሽት ከኢትዮጵያ በሱዳን በኩል፣ በኬንያ በኩል፣ በጅቡቲ በኩል የኢትዮጵያ ሕዝብ እንደ ጎርፍ ሲፈልስ፣ ሎስ አንጀለስም አካባቢ ባዶ የነበረው በአንድ ጊዜ ነው በሪፊውጅ የተሞላው። እና ያን ጊዜ ኢትዮጵያዎች ላይ ኤርትራኖች አሁን ኤርትራኖች ነው የምንለው፣ ሁላችንም ኢትዮጵያ ነበር። አሁንም እንዳሉት እሳቸው እና ያን ጊዜ እኛ ላይ የሚደርስብን ሰቆቃ ልቧን ሰብሮት ይሄ ዛሬ ኢትዮጵያዊነት ፍቅር ነው ብለን አቶ ለማ ያሉትን እሷ የዛሬ አርባ ዓመት ነው ስራ ትምህርቷን ከትምህርት ቤቷ ከሜዲካል ስኩል ወጥታ ራሷን እንድትሰጥ ያረጋት የኢትዮጵያዊነት ፍቅር ነው። ምናልባት ከአቶ ዳኛቸው ሌላስ ዳንኤል ያነጋገርከው ሰው ይኖራል? እንደው አንድ ብንጨምር ከሰዓታችን አንጻር ወደ ማጠቃለያው እናልፋለን። ግሮም ወይዘሮ ፕሮኒ ገብረቲንሳ ይባላሉ። እሳቸውንም አነጋግራቸው ነበረ። አንድ ሁለት ነጥቦችም አሉ። እኛ በባህል የተለየና ከአሜሪካውያነች አንድ ሴት ነበረች እና ልጇ አናደዋል። በእጁ ሰባርጋው ሰው እጁ እንግዲህ ቀብተዋል። እና ትምህርት ቤት ሲሄድ ይህ ማን ነው እንደዚህ ያደረገ? ሲሄዱ ቱማየ አላቸው። ከዛ አጋጣሚ ሆነው ትምህርት ቤቱ እናት የውጠሩ። ከዛ ምንድን ነው ሲባል ለምን እጁ እንደዚህ ያረግሹ ተባለ። ከዛ ሳባ ነው የረዳቻት። ሳባ ሄደች እና እኛ በባህላችን የተለየን ነው፣ ባህል አለን። በፍቅር ነው እንጂ ይሄ ልትመታ ወይ ልትጎዳው አደለም ብላ እሷ ተጣበቃ ልጁን እንዳይወሰድባት ያደረገች ሳባ ናት። አንዱ ይሄ ነው። ሁለተኛ ደግሞ የሆነ ልጅ መጣና ገንዘብ ያዘልኝ አስቀምጨልኝ እንዳላጥፋው ይሄ ይሄን ትከፍልልኛለች ስላት እሺ አለች። ልክ እሱ እንደሄደ ሌላ ሰው የተጎዳ መጣ፣ በቃ ምንም ነገር የሌለው እና ለሱ ሱ ምናምን ሙሉ ትገዛለች በዛ ገንዘብ። ከዛ ከሰው የነበረ የታዘበ ሰውዬው ምናላት እንዴ ምንድነው ታደርግ ሳባ ሲለት፣ እግዜር ያጣላለች እና በጣም ለሰው ተጎጂ ናት፣ ለሰው ረዳች ናት፣ ትረዳለች ሁሉ ነገር። ለእኔ ደግሞ በህይወቴ ፐርሰናል የማረሳው ምንድነው ወንድሜ በጣም ረሳልኛለች ወንድሜን እሷን አውቆ እዛ ክሬንሸዋና ፌስቲ ፎርዝ ላይ ኤዳብ የሚባል አለ። ይሄ አልኮሆሊክ አናኒነት ናቸው። እሱ እርዳታ የሚያስፈልገው ወንድም ስለነበረኝ ወደዛ አስገባቸው። እንዲህ ደግሞ ለራሱ አሳችል ሄደች፣ ለራሱ አላረገች። ለሰው ግን በሙሉ ይሄ ነው ሰባ ያረገችልኝ የሚል እንጂ ሰባት ጠይቀናት አልረዳችንም የሚል ሰው ይገኛል እ አላት መልካም በህመማቸው ጊዜ ወይዘሮ ሳባ እየታመሙም እንዲያውም ዊልቸር ላይ ሁሉ ሆነው ነበር እና ትንሽም ጠንከር ያለ ህመም ነበረባቸው ያን ጊዜም እንኳ ኢትዮጵያውያንን ችግረኞችን በየቦታው ይሄዱ ይረዱ እንደነበረ ሰምተናል። ይሄም ይሄንንም አንስተውልሃል እንግዶችህ። ያው በተለያቱ ዳኛቸው ትሯሯጥ ነበር እንደ አቅሙ አያመማት አልጋ ላይ ውላ በዊልቸር ላይም ሆና ታማ ትማቀቅ ነበረና እና የኢትዮጵያዊነት ፍቅር አጥንቷ እያንዳንዱ ሴል ውስጥ የገባ ሴት ነች። ደግሞ ለኢትዮጵያ በዘር ቆጥራ ሳይሆን ኤርትራዊ ነው፣ አማራ ነው፣ ትግሬ ነው፣ ይሄ ኦሮሞ ነው ብላ ሳይሆን በቃ በስብእና ብቻ የተቃጠለች ሰው ነበረች። መልካም ዳንኤል፣ እኒህ ታላቅ ኢትዮጵያዊት እንግዲህ ብዙ ሰው ያውቃቸውን፣ ብዙ አገልግሎት አበርክተዋል ለኢትዮጵያውያን። የቀብሩም እለት ላይ አንተ እንደነበርክ ነግረህኛል። ቀደም ሲል ደግሞም ባለፈው ቅዳሜ የቀብር ስነስርዓቱ ተፈጽሟል ብለህኛል። እንዴት ነበር እዛ ያለው ሁኔታ? የታዘብከው ሰው ያለውን ስሜት እንዴት ነበረ የገለጠላቸው? እንደ እናት የሚታዩ ትልቅ ሰው ነበሩ። እዛ ሀገር ያው በቀብር ስነ ስርአቱ ላይ ተገኝቼ የነበረ በቅርቦ የሚያውቋቸው በተለያዩ የእድሜ ስብጥር ውስጥ ያሉ ኢትዮጵያውያኖች ተገኝተው ነበር እና በተለይ በወይዘሮ ሳባ ሀይለ መስቀል መልካም እርዳታ ያገኙ ለእርሳቸው መልካምነት፣ ለኢትዮጵያውያን በጎ ሀሳቢ እንደነበሩ የሚያወሱ የተለያዩ ትዝታዎችን በግል የሚጫወቱ ግለሰቦች አጋጥሞ ነበረ። ለመሆኑ እንደው በነገር ላይ ማጠቃለያ ብዬ ነበረ፣ በቀብሩ ስነ ስርአት ላይ እንዲህ እንደ ታዋቂነታቸው ብዙ ሰው ነበረ። እርሳቸው ከሰሩት ስራ አንጻር ሲታይ አነስተኛ ነው። ከዛ በላይ ነበር የሚጠበቀው እና አቶ ዳኛቸውም ይህንን ገልጦልኝ ነበር። የሚያሳዝነው እንደዚህ ያሉ ሰዎች አሁን የደረስንበት ቦታ ላይ እንድንደርስ ያረጉ እነሱ ናቸው። ብዙ ብዙ ሰዎች አሁን ለቅሶም ላይ አይቻለሁኝ፣ እና ብዙ ሰዎች ስላላየሁኝ አዝኛለሁኝ። ቢኮዝ ወጣት ልጆች እዚህ ሀገር ያሉ የእነሱ እናትና አባት እርዳታ እንዲያገኙና ገና የመንግስት ቤት እንዲያገኙና እዚህ ሀገር መንግስት የሚያካፍለውን የሚሰጠውን ድጎማ ሁሉ እንዲያገኙ ያደረገችላቸው በሺ የሚቆጠሩ አሉ። በጣም አመሰግናለሁ ዳንኤል። ለዛሬ እግዜር ይስጥልን። እንግዲህ ሌላ ኢትዮጵያን በአሜሪካ እዛ አካባቢ ደግሞ በዚህ በሀዘን ሳይሆን በጥሩ ሁኔታ በስኬት ያሉ ኢትዮጵያውያንን በማስተዋወቅ እንገናኛለን። ለዛሬ እግዜር ይስጥልኝ። ደህና አምሽ። እሺ፣ አመሰግናለሁ አዲሱ። የኢትዮጵያን በአሜሪካ አዘጋጀውን አዲሱ አበበንና የሎስ አንጀለስን ዘጋቢያችንን ዳንኤል አርጋውን እናመሰግናለን። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ወደ መጨረሻው የምሽቱ ቅንብራችን እንሻገራለን። ዲሞክራሲ በተግባር የኢህአዴግ ወጣቶች ሊግ ሰሞኑን በሐዋሳ ከተማ ያካሄደውን አራተኛው ጉባኤ ትላንት አጠናቋል። በምን ሁኔታ በቃ አዳዲስ አመራሮችን በመምረጥ ጭምር የተፈጸመው ጉባኤ ያሳለፋቸው ውሳኔዎችስ ይኖሩ ይሆን? ምክትል ሊቀመንበሩን አቶ አክሊሉ ታደሰን ጋብዘናል። ሰለሞን ክፍሌ ነው ያነጋገራቸው። አቶ አክሊሉ ታደሰ የኢህአዴግ ወጣቶች ሊግ ምክትል ሊቀመንበር ለትብብሮ በቅድሚያ ላመስግን እኔም በዚህ በፕሮግራማችሁ ስለጋበዛችሁኝ በራሴና በኢህአዴግ ወጣቶች ሊግ ስም እጅግ አድርጌ ላመሰግናችሁ እወዳለሁ። የኢህአዴግ ወጣቶች ሊግ ሰሞኑን በሐዋሳ ያካሄደውን አራተኛ ድርጅታዊ ጉባኤ ትናንት አጠናቋል። በምን ሁኔታ በቃ በጉባኤው ፍጻሜ ሲያሳልፈው ውሳኔ ይኖር ይሆን? አዎ በባለፉት ሶስት አራት ቀናት አካባቢ ሲደረግ የነበረው የኢህአዴግ ወጣቶች ሊግ ትላንት ማምሻውን አጠናቀናል። የኢህአዴግ ወጣቶች ሊግ በአዋሳ ከመካሄዱ በፊት ሁሉም የእህት ወጣቶች ሊግ ማለትም የኦህዴድ፣ የብአዴን፣ የህወሀትና የዴይዴን ወጣቶች ሊግ የየራሳቸውን ጉባኤ ያጠናቀው ነው ወደ ጋራ የግንባራቸው ጉባኤ የመጡት። በዚህ መሰረት በርካታ በብዙ ጉዳዮች ላይ ውይይት የተደረገበት መድረክ ነው የነበረው። ከዚህ ቀደም ከነበረን ጉባኤዎች በጣም በተለየ መንገድ ኢሹዎች ላይ መነጋገር የቻለ ጉባኤ ሆኖ ነው የተጠናቀቀው። የተለያዩ ውሳኔዎችንም አሳልፎ ነው በትናንትናው ማምሻው ላይ ለማጠናቀቅ የተቻለው። ከውሳኔዎቹ ጥቂቶቹን ሊገልጹልኝ ይችላሉ? ዋና ዋናዎቹን ለመጥቀስ ያክል በመጀመሪያ ደረጃ በኢትዮጵያ ውስጥ አሁን መንግስትን የሚመራው ድርጅት የሁሉንም ሕብረተሰቦች ተጠቃሚነት ለማረጋገጥ የኢኮኖሚ ተጠቃሚነት ለማረጋገጥ የተለያዩ ስራዎች እየተሰራ ነው። ከዚህ መካከል አንዱ የወጣቱ የህብረተሰብ ክፍል ነው። በመሆኑም የሀገራችንን ወጣቶች የኢኮኖሚክ ኢምፓወርመንት ጉዳይ በኢኮኖሚ ተጠቃሚ ለማድረግ የሚሰሩ ስራዎችን በዝርዝር ገምግመዋል በዚህ ላይ ከተወያየ በኋላ የኢኮኖሚ ተጠቃሚነት ስራዎች በተለያየ መንገድ ያሉ ጅምር ስራዎች መልካም እንደሆኑ ተወስዶ፣ ግን በርካታ ቀሪ ጉዳዮች እንዳሉ በየክልሉ በብዙ ሺዎች የሚቆጠሩ ወጣቶች፣ በመቶ ሺዎች የሚቆጠሩ በአንዳንድ መንገድ ያሉ ስራ አጥ ወጣቶች እንዳሉ በስራ ወጣቶችን ወደ ስራ ለማስገባት በተቀረጹ ፓኬጆችም ወደ ስራ የገቡ ወጣቶች አንደኛ ወደ ስራ ከገቡ በኋላ የውጤታማነት ችግር እንደሚገጥማቸው፣ ካመረቱን በኋላ በተለያዩ መስኮች ተሰማርተው የተለያዩ ምርቶችን ካመረቱን በኋላ ገበያ የማግኘት ችግር እንደሚገጥማቸው፣ በመንግስት በኩል የሚደረገው የብድር አቅርቦትን ጨምሮ ከመሸጫ፣ ከማምረቻ ቦታዎች ጋር በተያያዘ በፓኬጅ ውስጥ የተቀመጡ የመንግስት ድጋፍ በተገቢ ከመቅረብ አንጻር ውስንነቶች፣ ጉድለቶች እንዳሉ ስለዚህ እነኚህ ጉዳዮች መስተካከል በሚኖርባቸው ዙሪያዎች ላይ ውሳኔዎች ያሳልፈዋል። ሁለተኛው የከስብዕና ግንባታ ስራዎቻችን ጋር በዝርዝር ገምግመናል። በሀገራችን ውስጥ ብዙ ስራዎች እየተሰሩ ነው። ግን አንድ ቦልድ ሊ አድሚት ያደረግነው በሀገራችን ውስጥ በባለፉት አመታት ከተሰሩ ስራዎች መካከል በጉልህ ጉድለት ነው ብለን የወሰድነው የወጣት ስብእና ግንባታ ስራችን በእቅድ የተመራ አይደለም እየተገመገመ በእቅድ ኢንቨስት እየተደረገበት ትልቅ ትኩረት ተሰጥቶት የተመራ ስራ እንዳልሆነ ገምግመናል። ስለዚህ በሀገራችን ወጣቶች ዘንድ የኢትዮጵያዊነት ስሜት፣ የሀገር ፍቅር ስሜት፣ ሰርቶ የመቀየር ስሜት እንደገና ልዩነታችን እንደጠበቀ ሆኖ በሀገር ጉዳይ ላይ መተሳሰብ፣ መተጋገዝ በሚያስፈልገን ጉዳይ ላይ መተጋገዝ፣ ሁሉም ሀገር የሁላችንም ነው። ኢትዮጵያ የሁላችንም የሁሉም ብሔር ብሔረሰቦች ናቸው። በሀገሪቱ ውስጥ ማንም ሰው ተዘዋውሮ ተንቀሳቅሶ መስራት ይችላል፣ ሁሉም አካባቢ ለሁሉም እኩል ነው የሚል አስተሳሰብ እነኚህ አስተሳሰቦች በአግባቡ አልሰረጸም። ይሄም ሰው ላይ የሰራንበት ስራ ጉድለት ነው ብለን ገምግመናል። ስለዚህ እናት ድርጅታችን ብዙ ስራዎች ሰርተዋል፣ ማለትም መሪው ድርጅታችን ብዙ ስራዎች ሰርተዋል፣ ግን የሰው ስብዕና ቀረጻ ላይ የተካሄደበት መንገድ ብዙ ጉድለት ያለበት ነው። በመሆኑም በሀገራችን በአሁኑ ሰዓት እዚህም እዚያም የሚታዩ ችግሮች ከዚህ የሚመነጩ ናቸው ብለን አይተናል። ከዚሁ ጋር አያይዘን ሊጎች በመሪው ድርጅት ውስጥ አንድ ክንፍ እንደ መሆናችን መጠን ሊጎች ሁሌም የመሪው ድርጅትን ጥሩነት ብቻ እየተናገርን፣ ጥሩነት ብቻ እየዘመርን፣ ይሄ ደግሞ የታማኝነት መለኪያ አድርገን የሄድንበትን መንገድ ስህተት ነው። መልካም ስብዕና ያለው ወጣት ችግሮችን ችግር ነው ይላል፣ ትክክል ጉዳዮችን ደግሞ ትክክል ነው ብሎ ይቆማል። ስለዚህ ይሄም አንዱ ችግራችን እንደሆነ አይተን ጉድለቶችንም ጭምር እያወጣን የምንታገልበትም ሁኔታ መፈጠር አለበት የሚል ስለዚህ የትግል ስልታችንን ጭምር ከዚህ በኋላ መቀየር አለበት የሚል ዝርዝር አቋም የተያዘበት ነው ማለት ነው። አቶ አክሊሉ፣ በተለይ ወቅታዊ የሀገር ውስጥ ችግሮችን ለመፍታት የተያዘውን ጥረት ሊጉ እንዴት ነው የሚያየው? የእናንተስ አስተዋጽኦ ምን ይሆናል? አሁን በሀገራችን ውስጥ ያው እንደሚታወቀው ሀገራችን በሪፎርም ውስጥ ነው የምትገኘው መሪው ድርጅታችን በባለፉት ሶስት አስርት ዓመታት አካባቢ በሚጠጉ ግዛቶች ውስጥ ብዙ የሰራቸው ጥሩ ስራዎች አሉ። በዛው ልክ ደግሞ ጉድለቶችም ጭምር አሉ። ስለዚህ እነኝን ጉድለቶች ለማስተካከል ጥረት እየተደረገ ነው። አሁን በሀገራችን ውስጥ አሉ የምንላቸው ችግሮች ማለት እነኚህ ጉድለቶች ማለት ነው። የፍትሀዊ ሀብት ክፍፍል፣ ፍትሀዊ ሀብት ስርጭት፣ የዴሞክራሲ አያያዝ፣ የሰብአዊ መብት ጥሰቶች፣ እነኝ እነኝ ችግሮች ናቸው። እነኝ ደግሞ አሁን በለውጥ ውስጥ አንዱ ቁልፍ አጀንዳ ተኮኖ እየተካሄደበት ዜጎች በሁሉም አካባቢ የራስነት ስሜት የዜግነት ስሜት ተሰምቷቸው የመኖር እነኝ እነኝ ችግሮች ናቸው። የመልካም አስተዳደር ችግሮች ቢሮክራሲው አካባቢ ያለ የማስፈጸም የተገልጋዩ ህብረተሰብ የማርካት ችግሮች ናቸው። ስለዚህ ሪፎርሙ አሁን የተጀመረው በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የተጀመሩ ስራዎች እነኝን ችግሮች ለመፍታት ነው የተጀመረው። ስለዚህ እኛ ወጣቶች ትልቅ ሚና አለን ብለናል። ለውጡም እንዲመጣ ብዙ አስተዋጽኦ ማድረግ ተችሏል። አሁንም ለውጡ በሁለት እግሩ ሊቆም የሚችለው በሀገሪት ውስጥ ያሉ እነዚህ ችግሮች ሲቀረፉ ነው። ስለዚህ እነዚህ ችግሮች ለመቅረፍ ደግሞ ወጣቶች ግንባር ቀደም መሆን አለባቸው። የተንሳፈፈ መንግስት ብቻውን ምንም ሊያድርግ አይችልም። ከህብረተሰብ ጋር ተባብሮ ነው የሚሰራቸውን ስራዎች ሊሰራ የሚችለው። በየአካባቢው ደግሞ ወጣቶች ትልቅ ሀይል ናቸው። ምን ብለን ነው የተወያየነው ሲሆን የክቡር ጠቅላይ ሚኒስትራችን በተለያየ መንገድ እንደምታስታውሰው ወጣትነት እሳት ነው ብለዋል። ስለዚህ ወጣትነት እሳት ነው ብለን ካልን ዘረኝነትን የማይበላ እሳትነት ካለ ዋጋ የለውም። ስራ አጥነትን መቅረፍ የሚችል ድህነትን መብላት የሚችል እሳትነት፣ ሌሎች የመልካም አስተዳደር ችግሮችን መቅረፍ የሚችል እንዲሁም በሰብአዊ መብት አያያዝና በተለያዩ ጉዳዮች የተጀመሩ ስራዎችን መደገፍ ካልቻለ የእኛ ሳትነት ዋጋ የለውም። ስለዚህ ሳትነታችንን ወደ ተግባር መቀየር መቻል ይኖርብናል እና ወጣቶች ይህንን በማድረግ ረገድ ትልቅ አስተዋጽኦ አለን። በየአካባቢው፣ በየወረዳው፣ በየዞኑ፣ በየቀበሌው፣ በየክልሉ በተለያየ መንገድ በሚኖረን በምናገኘው መድረክ አቋም መያዝ አለብን፣ መታገል አለብን። ነገሮች እንዲስተካከሉ አስተዋጽኦ ማድረግ ይኖርብናል ብለን ያየ ነው። ስለዚህ በሀገሪቱ ውስጥ ያሉ ችግሮች ማለት አሁን በሪፎርሙ ለማስተካከል የተጀመሩ ናቸው። ከነኚህ ከተጀመሩ ስራዎች ደግሞ ጎን ቆመን የበኩላችንን ታሪካዊ ና የዜግነት ኃላፊነታችንን መወጣት አለብን ብለን ያየ ነው። አቶ አክሊሉ ታደሰ የኢህአዴግ ወጣቶች ሊግ ምክትል ሊቀመንበር ለትብብሮ በጣም አመሰግናለሁ። እኔም አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከም 3 ሰዓት ጀምሮ በሚያስተላልፈው ስርጭት በዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ። ያስተናገድናችሁ አሉላ ከበደና አዳነች በሳሐየንን ከአቀናባሪያችን ብርሃን ሀይዱና ከተተኪው የስርጭት መሐንዲስ ጀስቲን ቱዌትስ እንዲሁም ከዋና አዘጋጁ አስተታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ሐሙስ ከምሽቱ ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህናደሩ Thank